Radio. Okay. <muchas> <Okay. muchas> ዶክተር አደራጀው ታክለው ጤና ለጣና አውስትሬሊያ ሰብሳቢ፣ ዶክተር ሱራፌል መላኩ የጤና ለጣና አውስትሬሊያ ጸሐፊ፣ ዶክተር ሰለሞን ዋሲሁን የጤና ለጣና አውስትሬሊያ ቃቤንዋይ፣ ጤና ለጣና አውስትሬሊያ። በቅድሚያ አቶ አደራጀው፣ ይሄንን የማሰባሰቡ ወይም የማቆሙ ጉዳይ ለምን አስፈለገ? ምን ግዳላችሁ? እናመሰግናለን ካሳሁን። እንግዲህ የጤና ለጣና መቋቋም አስፈላጊ የሆነው እንደሚታወቀው በጣና ላይ የተከሰተው የእምቦጭ አረም ከፍተኛ አደጋ እያደረሰ መሆኑን ረጅም ጊዜ ሳይታወቅ ቆይቶ መጨረሻ ላይ በተለያዩ ሚዲያዎች በተለይም በቢቢሲ ከታወቀ በኋላ በሀገር ውስጥም ከሀገር ውጭም የሚገኙ ኢትዮጵያኖች ምን ማድረግ እንችላለን ይህንን ከፍተኛ የሆነ አደጋ ለመቋቋም የሚል እንቅስቃሴ መጀመሩን ተከትሎ አሜሪካ ውስጥ በፈቃድነት የተቋቋመው የዓለም አቀፍ ጣናን መልሶ ማቋቋም ተቋም በተለያዩ ክፍለ ዓለማት ውስጥ የሚገኙ ኢትዮጵያውያኖችን ያገኘ ለማሰባሰብና እንቅስቃሴዎችን እንዲያደርጉ መበረታታት በተደረገው ሂደት ውስጥ እኛንም አውስትራሊያ ውስጥ የምንኖሩ ወጣቶች አገኙን። እስኪ እባካችሁ በእሱ በኩል ያለውን ማህበረሰብ አስተባብሩ የምንችለውን እናድርግ የሚለው ጥያቄ መጣልን። ቻሌ ከኛ ቀድሞ ኒውዚላንዶችን ነበር ኮንታክት ያደርጓቸው። በኒውዚላንዶች በኩል እኛ ተጠየቅን። እኛም ወዲያውኑ ለዚህማ እናስተባብራለን ፈቃደኞች ነን ብለን ለማስተባበር ተቋቋም ነው ማለት ነው። ከተሰባሰብን በኋላ ህጋዊነትን ለማግኘት አስፈላጊውን ሁሉ ነገር አድርገን በቪክቶሪያ ህግ መሰረት እንደ ተቋም እንደ ተመዘገብን ከዛ በኋላ ነው እንቅስቃሴ የጀመርነው ማህበረሰቡን የማንቃት እና ማህበረሰቡ በተለያየ መንገድ እንዲሳተፍ እንዳይግዝ የማድረግ ስራዎችን የሰራ ነው። ዶክተር ሱራፌል ጤና ለጠና አውስትራሊያ ከተቋቋመ ወዲህ ምን አይነት እንቅስቃሴዎችን ተከናውነዋል? በአሁኑ ወቅትስ በምን ሁኔታ ላይ ይገኛል እንቅስቃሴ? እሺ፣ አመሰግናለሁ ዶክተር አደራጃው ለመጥቀስ እንደሞከረው በመጀመሪያ ለማድረግ የሞከር ነው ያለውን ችግር ለይቶ ለማወቅ እና ለመረዳት ለራሳችን የተለያዩ መረጃዎችን ማሰባሰብ እና ከተለያዩ ዓለም አቀፍ ተቋማት በዚህ ችግር ላይ የሚሰራው የአለም አቀፉ የጣና መልሶ መቋቋም አሜሪካ ከሚገኘው የበጎ አድራጎት ድርጅት ጋር መረጃዎችን መቀያየር ያንን ደግሞ እኛ ያገኘነውን መረጃ ደግሞ እዚህ ላለው ማህበረሰብ ማካፈልና በቂ የሆነ ግንዛቤ እንዲኖር ነው በዋናነት የሰራ ነው መጀመሪያ። ከዛ በኋላ ገቢ ማሰባሰቢያ ኢቨንት ወይንም መርሃ ግብር ማዘጋጀት ነበር ያሰብ ነው። ለዛም እንዲያግዘን በሜልበርን የሚኖሩ ተሰሚነት ያላቸውን የማህበረሰብ ክፍሎች አሰባስበን አማክረናል። የተለያዩ ጥቆማዎች እንዲሰጡን አድርገናል። ከእንደዛ አይነት ምክክሮች ባገኘናቸው መረጃዎች ተነስተን የሚሻለው የገንዘብ ወይም የገቢ ማሰባሰቢያ መንገዶችን ለመጠቀም ዝግጅት አድርገን የዛሬ ዓመት ኦክቶበር ሃያ ስምንት ላይ ነው ዋናው የገቢ ማሰባሰቢያ ዝግጅታችን የነበረው በዛም ወደ ሁለት መቶ የሚሆኑ የሜልበርን ነዋሪዎች ተገኝተው በጣም ጥሩ የሆነ የምክክር መድረክና የገቢ ማሰባሰቢያ መድረክ አድርገናል እና በምን አይነት መልኩ የአውስትራሊያ የሚኖሩ ትውልድ ኢትዮጵያውያንና ኢትዮጵያውያን በምን አይነት መልኩ ይህንን ችግር ለመጋፈጥ እገዛ ሊያደርጉ እንደሚችሉ ውይይት ካደረግም በኋላ ጥሩ የሆነ ምላሽ አግኝተናል። የተሰበሰበው ገንዘብም ወደ 33 536 ከ56 የሚሆን ነው እስካሁን ድረስ ወለዱን ጨምሮ እና ጥሩ ምላሽ አግኝተናል። እነዚህን ስራዎች ነው የሰራ ነው እስከ ገንዘብ ማሰባሰብ ያለው ማለት ነው። ገንዘቡ ተሰባስቧል። የተሰባሰበው አንዱ ይህንኑ በጣና ላይ የደረሰውን የዚህ እምቦጭ አረምን ለመከላከል ወይም ለመክላት ታስቦ ነው። ይህ ከተሰባሰበ እስካሁን በእጃችሁ ላይ ሆኖ ለምንድን ነው ለምን ለተገቢው ክፍል አልደረሰም? ዶክተር ሰለሞን፣ ጥሩ ጥያቄ ነው። ምናልባት ዶክተር ሱራፌል እንደጀመረው የመጀመሪያው ነገር ቃል መግባት ነበረ። ያ ቃል የተገባውን ገንዘብ መሰብሰቡም ቀላል ነገር አልነበረም። ቢያንስ ከሁለት እስከ ሶስት ወር ሰደ ጊዜ ይወስዶብናል። ያንን ህዝቡ በቀናነት የሰጠንን ገንዘብ ከያዝን በኋላ ገንዘቡን አንድ ወደ ተገቢው ቦታ የመምራት ሁኔታ ነበር። በዛ ሂደት ውስጥ ግን ሁለት አይነት ነገሮች ነበር የነበሩት። ከእኛ ጋር ገንዘቡ አለ ባር ደግሞ የክልሉ መንግስት የሚሰራው ነው ደግሞ በተግባር የሚያውለው ግሩፕ ደግሞ ሌላኛው ግሩፕ ነው እና ይሄንን በምናደርግበት ሰዓት ከኛ ነው ብለን እንኳ የምንለው ነገር የለንም፣ ግን ከዛኛው የታየው ነገር እኛ ጋር እንዳለን ያክል የጭንቀትና ለነገሩ የሰጠነውን ክብደት ያክል በዛኛው አቅጣጫ ደግሞ ያንን ያክል ሆኖ አላገኘ ነው። ያ ማለት ምን ማለት ነው? በእኛ እይታ ለችግሩ ያንን ያክል የጎላ ኮሚትመንት ያየንበት ሁኔታ አልነበረም። በአጋጣሚ ሆኖ እንደኛ ዶክተር አደራጀው ወደ ኢትዮጵያ በግል ጉዳዩ ሄዶ ነበር። እግረ መንገዱን ማግኘት የሚገባቸውን ሰዎች፣ የክልሉን የአካባቢ ጥበቃ ባለስልጣናት፣ ምናልባት በዛ መስሪያ ቤት ውስጥ የመጀመሪያዎቹን ሶስቱን ትላልቅ ባለስልጣናት ቦታው ድረስ ሄዶ ተመልክቶ አነጋግሯቸዋል። እንዲሁም ደግሞ የባህር ዳር ዩኒቨርሲቲ በዚህ ጉዳይ ላይ የሚሰራው ስራ ስለነበረ እኛ ደግሞ ማበርከት እንፈልግ የነበረ በወቅቱ የባዮሎጂካል ትሪትመንት የሚለው ላይ ስለነበር እዛ ላይ ደግሞ የባህር ዳር ዩኒቨርሲቲ ሰዎች ይሰሩ ስለነበር እነሱንም አነጋግረን ዶክተር አደራጀው በአማራ ቴሌቪዥን ሁሉ ቀርቦ ኢንተርቪው አድርጎ ብዙ ነገሮችን ተመልክተን ስንመጣ በእኛ እይታ ፕላን የተደረገ ነገርም አልታየንም። ገንዘቡን ሰጠን፣ በዚህ በዚህ መልኩ ይሰራል፣ ይደረጋል የሚል ኮንክሪት የሆነ የሚያሳምን አይነት ነገር ያየንበት ወቅት አልነበረም። አንደኛውና ለምሳሌ መጨረሻ ላይ ያሉትን አማራጮች ተመልክተን የባዮሎጂካል ኮንትሮል ሲስተሙን ለመስራት ባጀት በጅታችሁ ላኩልን እና ያው ሜሞሪ ኦፍ አንደርስታንዲንግ እንፈራረም የሚለውን ነገር እኛም የአሜሪካው አና ግሎባል ኮሊሽን የሚባለው ድርጅት እንደገና ደግሞ የ ክልሉ አካባቢ ጥበቃና ባህር ዳር ዩኒቨርሲቲ ሆነው ይሄንን ጥያቄ ካቀረብንላቸው በኋላ ባጀት ብለው የላኩልን ነገር እውነቱን ለመናገር ትንሽ ፕሮፌሽናል የሆነ ነገር አላየንበትም ነበረ። ወደ አንድ ሚሊዮን ምናምን ብር የሚመጣ አይነት ባጀት ድምሩ ሲደመርም አይመጣም። በዛ ላይ ደግሞ ብዙም ዲቴል የሆነ ነገር የለው። የተላከልን ካልተሳሳትኩ ከአምስት እስከ ሰባት መስመር ያለች ነገር ነበረች። እና በዚህ አይነት ሁኔታ ላሰራርም ለእኛ ለህሊናችንም የሚመስል ነገር ስላልነበረው፣ እስኪ ዲቴይል የሆነ ነገር ስጡን። ለምሳሌ ይሄን ያክል ኤሪያ ላይ እንደዚህ እናደርጋለን ካላችሁ፣ በሜትር ይህን ያክል ዋጋ ይኖረዋል፣ ይህን ያክል ኪቢክ ሜትር ኤሪያ አለው፣ ስለዚህ ለዚህ ያክል ይህንን ያህል ያስፈልጋል የሚል አይነት እንኳ ዲቴይል የሆነ ነገር ብትሰጡን ብለን በምንጠይቅበት ሰዓት ይህንን እንኳ የምንሰራበት ጊዜው የለንም የሚል ምላሽ ነው የተሰጠን አንን ከያዝን በኋላ ትንሽ አንገት የሚያስደፋ አይነት ነገር ነበር። ምክንያቱም እኛ እዚህ ውጭ ሆነን ያለንን ለችግሩ የሰጠነውን ያክል ነገር እዛ አብረው የሚኖሩ ሰዎች እና በሙያው ላይ ያሉ ሰዎች ያንን ነገር ሰጠው አላየንም ነበር። በኋላ ላይ በግለሰብ ደረጃ ደግሞ አጋጣሚ ሆኖ ዶክተር አደራጀው ከተመለሰ በኋላ እኔ ሄጀ ነበረ እንደዚሁ የምችላውን ደግሞ ባለስልጣናቱንም የባህር ዳር ዩኒቨርሲቲ ተመራማሪዎችንም ቀርቤ አናግሬ ነበር። ባለፈው ሳምንት ቃለ መጠይቅ ያቀረብክላቸው ዶክተር ጌታቸውን አጋጣሚ ሆኖ እኔ አናግሬያቸው ነበር እና ይሄ ነገር ብዬ በማቀርብበት ሰዓት እሳቸውም እንደኔን የተስማሙት አንደኛ ከሚገባው በላይ የተጋነነ ነው፣ ሁለተኛም ደግሞ አሳማኝም ነገር አልነበረውም። ከዛ በኋላ እስኪ እንደው ዝም ብለን ፐርሰናሊ ገበያ ላይ ያለም ብለው ነገር እኔ ሰርቼ ላቅርብላችሁ የሚል ነገር በዶክተር ጌታቸው ተሰጠን። እሳቸው ሰርተው ያቀረቡት ደግሞ በጣም አነስተኛ ነበረ። መጀመሪያ ከነበረው ጋር ወደ ሁለት መቶ ሀምሳ ሺ ብር ወርዶ መጣ። ስለዚህ እንደ ኮሚቴ ተቀምጠ ስታየው አንደኛው ሁለት መቶ ሀምሳ ሺ ነው፣ አንደኛው ደግሞ አንድ ነጥብ ምናምን ሚሊየን ብር ነው። የመጨረሻው ትልቁ ውይይት እኛ ምን እናድርግ፣ የትኛውን አምነን ነው መስራት ያለብን የሚል ብዙ ነገር ከተወያየን በኋላ አይ ቲንክ እንደ ሀሳብ እኛ አሁን ያስቀመጥነው ነገር ምንድን ነው፣ ገንዘቡ ያው በዝግ አካውንት ነው ያለ ም የተነካ ነገር የለውም። አምስት ሳንቲም ሞቶለት አያቅም። ማንኛውም የሚፈልግ ሰው ቼክ ማድረግ ይችላል መጥቶ። ምንም ችግር የለብንም። ግን ምንድነው እኛ ያሰብነው ነው ባለሙያ የሆኑ ሰዎች ግን ከሁለቱም ግንኙነት የሌላቸው ቢያንስ ሶስት የተለያዩ ባለሙያዎችን ወስደን የባጀት ብሬክዳውን ሰርተው ኮስት አናሊሲስ ማለት ነው ሰርተው እንዲያቀርቡልንና ቢያንስ ያንን ነገር ለመስራት ያሰብነውን ነገር ኤስቲሜቱን እኛ ካወቅን በኋላ በዛ ተንተርሰን ጨረታ እንዲያዋጡ ምክረ ሀሳብ ለማቅረብና ያንን ለማድረግ ነው እንደ ቅድ የያዝ ነው ማለት ነው። ዶክተር አደራጀው አሁን እንደተነሳው እንደሚታወቀውም እርሶ እዛው ባህርዳር ድረስ ሄደው ነበር። እየተባሉትንም የአካባቢ ጥበቃ ባለስልጣናቶችን አነጋግረዋል። ዋና ዳይሬክተሩንም፣ ምክትሉንም እንደዚሁ ሌላም። በዛ ወቅት የተሰጠውት ምላሽ ምን ነበረ? ከዚህ በኋላስ የዚህ የጣና ለጤና አውስትሬሊያ ምን ለማድረግ ነው ያሰበው? ከነሱ በኩል አካባቢ ጥበቃ ባለስልጣን ዳይሬክተሩ በግል አግኝቼ ሰዎች ያናገራችኋለሁ ያሉት ምንድን ነው አካውንት አለን ገንዘቡን ለምን በዛ አያስገቡም ብለዋል ያንን ለማድረግ ያልወደዳችሁት ለምንድን ነው ከሞላ ጎደላ አድማጮችም እንደሚገነዘቡት ዶክተር ሰለሞንም ዶክተር ሱራፌልም እንደጠቀሱት በዋናነት በጣና ዙሪያ እያጋጠመ ያለው ችግር ምንድን ነው የሚመለከታቸው አካላት ይህን ጉዳይ በዋናነት በሀላፊነት የሚሰሩ አካላት ተገቢውን ስራ እየሰሩ አለመሆናቸው ነው እኔ በአካል የሚቸየው በእውነታም መሬት ላይ ያለው ችግር ያ ነው ችግሩ እየተስፋፋ ነው። ችግሩ ከነበረበት በላይ በጣም እየገዘፈ እየሄደ ነው ያለው። እሱን ተመጣጣኝ የሆነ ስራ ግን በጭራሽ በጭራሽ እየተሰራ አይደለም። ያንን ነው በአካል የተገነዘብኩት። አንተም እንደጠቀስከው ካሳሁን፣ ኢትዮጵያ ለረፍት በሄድኩበት ጊዜ የአካባቢ ጥበቃ ቢሮንም ከዩኒቨርሲቲም ሰዎች ጥሩ ጥሩ ሰዎች ጋር ተነጋግሬ ያለው በአካል ሳናግራቸው የሰጡን ምላሽ ያው የምንችለውን እያደረግን ነው ስራ እየሰራን ነው እንድታግዙን እንፈልጋለን የሚል ነው ምላሹ። ግን ምንድነው በተጨባጭ መሬት ላይ ስራ እየተሰራ አለመሆኑን በመካከላቸው መናበብ አለመኖሩን፣ ስትራቴጂ ነድፈው ቅድ አውጥተው ተጨባጭ የሆነ ስራ እየሰሩ አለመሆናቸውን ክሊር ይታያል ይመስለኛል። ይህን እነሱም ቢሆን የሚያምኑት ነገር ይመስለኛል። መናበብ የለም በመካከላቸው የተለያዩ ሀሳቦች ነው የሚኖረው። ያሉት ከውጭ በተለያየ አጋጣሚ ተገዝተው የተሄዱ ማሽኖች ብዙዎቹ ስራ ላይ የሉም፣ የተወሰኑ ናቸው። ኢንፋክት አንደኛው አብጫነት እየተሰራች የነበረችው በዚህ አጋጣሚ እኔ ምቦጩ ያለበትን ቦታ በአካል ከባህር ዳር ወደ መቶ ምናምን ኪሎ ሜትር ርቀትም ለይቼ ለማያች እየነበር ና አካባቢው ህብረተሰብ በጣም ያማራል። ከከተማ እስከ ገጠር ችግሩ በጣም በጣም በሚያሳዝን ነው። ምናልባት ከሚዲያ ከምናየው የበለጠ ግን ስራ እየተሰራ አይደለም እና ሰጡኝ ምላሽ ምንድነው? ያው ለባዮሎጂካል ኮንትሮል ማድረግ ካሰባችሁ ብሩን ስጡንና እኛ ያው ለዛ እናውለዋለን ነው ግን ምንድን ነው ሶሎሞን እንደጠቃቀሰው በጣም አጭር አድርጌ እኔ በሄድኩበት ሰዓት ይሄ ሳይንሳዊ በሆነ ዘዴ እምቦጭን መከላከል ለሚለው እኛ ልናግዝ ፈቃደኛ የሆንበት ስራ ባህር ዳር ዩኒቨርሲቲ ጥናቱን ጨርሶ ለአካባቢ ጥበቃ ቢሮ ወደ ተግባር እንዲገቡ ጥያቄ አቅርቦላቸው፣ ነገር ግን ያንን ሳያደርጉ ነበር ነው የደረስኩት። እኔ በነበርኩበት ጊዜ ደግሞ በኢትዮጵያ ጥር አካባቢ ማለት ነው መጋቢት አካባቢ ወደ ስራ እንገባለን፣ አሁን ጫራታ እያጫረትን ነው የሚል ነገር ነበር የተነገረኝ። እንኳን መጋቢት አሁንም ያው መስከረም ላይ ደርሰን ምንም ነገር አልተሰራም። እስካሁን ወደ ትግበር አልገቡም። ያ እንደማይሆንም አመላካች ነገሮች ነበሩ የኢትዮጵያ በነበርኩበት ሰዓት። ስለዚህ ብሩን ብንሰጥ ዞሮ ዞሮ ካለው ብር ላይ አብሮ መባከን ነው እንጂ ስራ አይሰሩበትም። ኢንፋክት ከዚህ ጋር የሚያሳዝነው ነገር ምንድን ነው፣ አካባቢ ጥበቃ ቢሮ ባለስልጣናት ራሳቸውም እንደነገሩኝ፣ በሚዲያም በምንም እንደሚነገረው ጣና ችግር ለመቅረፍ በሚል ወደ ስልሳ ሚሊየን ብር ተሰብስቦ በትረስት አካውንት በዝግ አካውንት የተቀመጠ ገንዘብ አለ። ያ ገንዘብ ስራ ላይ እየዋል አይደለም እና እኛ እጅ ላይ ያለው ሰላሳ ሶስት ሺ የአምስት መቶ ዶላር በእነሱ ካላቸው ገንዘብ አንጻር ምንም አይደለም። እኛ ደግሞ በዋናነት የተነሳ ነው አንዲት ቀዳዳ ብንደፍን ብናግዝ በሚል ነው እንጂ እና ከቁጭት ነው እንጂ ሌላ ነገር የለም እና ምንድን ነው ወደኋላ ያስባለን ነገር እግረ መንገድ ዶክተር ሰሎሞንን ምላሽ ለማጠናከር አውስትራሊያ የሚገኘው ማህበረሰብ እኛን አምኖን የችግሩን ግዝፈት ተረድቶ ለጠየቅነው ጥያቄ ሳያቅማማ ምላሽ ሰጥቶናል። ያን ምላሽ ይሰጠን ግን ኃላፊነትንም ጨምሮ ነው የሰጠን። ይሄ ገንዘብ በአግባቡ ለታለመለት ዓላማ እንዲውል አሁን ባለው ሁኔታ ያየሆን አይደለም። ስለዚህ እኛም ኦልሬዲ እየተሰራ ላለለ ነገር ከእጃችን ይህን ገንዘብ አውጥቶ መስጠት ማለት ልክ ሪስፖንሲብል በሆነ መንገድ ገንዘቡ እንደመጣል እንደማጥፋት ይቆጠራል፣ በሚል እስኪ ነገሮች ወደ የት እንደሚሄዱ እንያቸው ሰከን ብለን በሚል ነው ቆም ብለን ያየ ነው። እዚህ ጋር በጣም በኩክሊ መጥቀስ የምፈልገው እኛ ኦልሞስት የዛሬ አመት አካባቢ ኦክቶበር ሀያ ስምንት ነው የገቢ ማሰባሰብ ፕሮግራም ያካሄድ ነው የነበረው። የእኛ የገቢ ማሰባሰብ ፕሮግራም እጅግ በአማረ ሁኔታ እየተካሄደ እራትን ፕሮግራም ነበረው ሰው ደስ በሚል ሁኔታ እየተወያየ በነበረበት ሰዓት አንድ ሰው ሰብሳቢዎች መካከል መጥቶ አንድ ነገር ሹካለኝ ያ ነገር ምንድን ነው የነበረው በዛም ሰዓት ጠቅላይ ሚኒስትር አብይ አህመድ ከአዲስ አበባ ባህር ዳር ገብቶ ከባህር ዳር በመኪና በመሄድ እምቦጭ ያለበትን ሀይቁ ላይ እምቦጩን ችግር በአካል እያየና ፎቶ እየተነሳ ነው የነበረው ያ ማለት ምንድን ነው የሚያሳየው በወቅቱ ለጣና ችግር የተወሰነ ትኩረት ተሰጥቶት ነበር ማለት ነው ወይም በችግርነት የፌዴራል መንግስቱ እውቅና ሰጥቶት ነበር ማለት ነው። ነገር ግን ጠቅላይ ሚኒስትሩም ሆነ የክልሉ ባለስልጣናት ልብሳቸውን ከፍ ከፍ አድርገው በጣና ውስጥ ገብቶ እምቦጭ ለመንቀል ከመሞከር ያለፈ አንድም ስራ ሳይሰሩ ይኸው ዛሬም በተመሳሳይ ሁኔታ እንዲሁም በባሰ ሁኔታ ችግሩ ተዝፎ ይገኛል እና ይሄ ይሄኖችን የሚያሳዝ ነው። ትናንሽ ባለስልጣናቶችም ስራ አይሰሩም፣ ትላልቅ በሀገር ደረጃ የሚባሉትም ቃላቸውን ሲጠብቁ የአለማያት ችግር ነው እየታያለው በጣና ዙሪያ እና እነዚህ እነዚህ ነገሮች ገንዘብ ይሻል። ዶክተር ሰለሞን አቃቤ ንዋይ ኖት እና ገንዘቡ እርሶ እጅ ነው ያለው። ወደ አንድ አመት ሊሞላው ምንም አልቀረው አንድ ወር ፈሪ ላይ ነው ያለው እና ከዚህ በኋላ ገንዘቡንስ ስ ምን ለማድረግ ነው ያሰባችሁት? ገንዘቡን ላዋጡት ሰዎች መመለስ ወይስ በቀጥታ በነሱ አካውንት ውስጥ ማስገባት ወይስ ለሌላ ተራድኦ ተግባር ለመዋል ምንድን ነው ቅዳችሁ? ይህን አስመልክተው በመጀመሪያ ገንዘቡ በእኔ እጅ ሳይሆን ፈተለት አካውንት ባንክ አካውንት ውስጥ ኢንትረስት እያገኘ ምንም አይነት ወጪ ሳይኖርበት ያለ ገንዘብ ነው። የሚቀጥለው ነገር በእርግጥ እኛ ዋናው አላማችን ለተነሳለት አላማ መዋል ነው። ለማህበረሰቡ መልሰን የምንመልስበት ምንም ምክንያት አይኖርም። አንደኛ አንድ ነገር ለስራ ተብሎ ሲገባ የሚገጥሙ ፈተናዎች አሉ። እነዚያን ፈተናዎች ተቋቁሞ ወደፊት መጓዝ እንጂ ወደ ኋላ መመለሱ ለተነሳንበት አላማ መፍትሄ ማቅረብ አይደለም፣ እሽት መፍትሄ አይሆንም። ስለዚህ አሁን እንደ አጋጣሚ ሆኖ እስካሁን ድረስ ያየናቸው ብዙ ችግሮች አሉ። ምናልባትም ወደፊቱም ቀጣይ ችግሮች ሊኖሩ ይችላሉ። ያ ማለት ግን ወደፊት ከመሄድ እናቋርጣለን ማለት አይደለም። እንደ አጋጣሚ ሆኖ በእርግጥ የአካባቢ ጥበቃ ቢያንስ ከዚህ ቦታ እየወጣ ይመስላል። በቅርብ ጊዜ ለጣና ራሱን የቻለ ባለስልጣን ተቋቁሞለት በእርግጥ ያ በሕግ ደረጃ ከጸደቀ ቆይቷል። ባለስልጣን የመመደቡ ጉዳይ ነበር ሲጓተት የቆየው ምናልባት እናንተም እንደምታውቁት በሚዲያ ላይ ከጳጉሜ አንድ ጀምሮ ካልተሳሳትኩ ጳጉሜ አንድ 2011 ዓ ም ጀምሮ አዲስ ባለስልጣን ተሹሞለታላት ዶክተር አያሌው የተባሉ የባህር ዳር ዩኒቨርሲቲ መምህር ወይም ባለሙያ የነበሩ ሰው ተሹመዋል። ስለዚህ የሚቀጥለው ተግባራችን የሚሆነው አሁንም ከዚህ አዲስ ባለስልጣን ጋራ አብረን ቀርበን የምንሰራበትን ሁኔታ ማመቻቸት ወደፊት የምንሄድበትን መንገድ ማመቻቸት እና የምንፈልገው ተግባር ላይ መድረስ ነው የሚገባን። ገንዘቡም ማቅረቡ ላይ ብቻ አይደለም የኛ ኮሚቴ እየሰራ የነበረ በዚህ የእንቦጭ አረም መከላከል ዙሪያ ላይ ከዚህ በፊት ቪክቶሪያ ሐይቅ ላይ ተከስቶ በነበረበት ወቅት በአውስትራሊያ ሳይንስ ምርምር ድርጅት የሆነው ሲሳይሮ የሚባለው ድርጅት እዛ የሚሰሩ ሳይንቲስቶች በዚህ ዙሪያ ላይ ብዙ የሰሩት ልምድ ስላላቸው እነሱን በመቅረብ እኛም ጋር የምትረዱበት መንገድ ካለ ብለን እንደ ኮሚቴ አነጋግረናል። የነሱ በእርግጥ የጠየቁን ኢትዮጵያና አውስትራሊያ ቀጥተኛ የሆነ ግንኙነት ስለሌላቸው የመጀመሪያው ተግባር መሆን ያለበት ሚኒስትሪ ኦፍ አግሪካልቸር መሰለኝ የሚባለው እሱን የኢትዮጵያ ኤምባሲ That would have been so full of cat. ማግኘት አለብን። ያንን ካገኘን በኋላ ግን ደስተኞችን ቦታው ድረስ ኢትዮጵያና አውስትራሊያ ቀጥታ ግንኙነት የላቸውም ሲሉ ማለታቸው ነው። የአውስትራሊያ አምባሳደር በኢትዮጵያ አለ። ከዛም አልፎ የአፍሪካ ዩኒየን ቋሚ ተወካይ ነው። ያንን ለማለት ሳይሆን የኮመንዌልስ ካንትሪ አይደለችም ኢትዮጵያ እና እንደዚህ አይነት ግንኙነቶች ላይ የአውስትራሊያ ሕግ ለኮመንዌልስ ካንትሪ ሳፕላይ የሚያደርገውና ከዛ ውጭ ያሉትን ነገሮች በተለያየ መንገድ ነው የሚያየው። ስለዚህ የኢትዮጵያ ኤምባሲ ያንን ፈቃድ ከሚኒስትሪ ኦፍ አገሪካል ር ማግኘት አለበት በሚለው ሁኔታ ከአምባሳደራችን ጋር መነጋገር ጀምረን እዛ አካባቢ ስታክ እንዳደረገ ነው እኛ የምናውቀው። ዞሮ ዞሮ በተለያዩ አቅጣጫዎች የምንሰራቸው ስራዎች አሉንና አዲሱ የተሾሙትን ባለስልጣን አፕሮች የማናደርግበት ማናሳምንበትና የምንችለውን ነገር ከማድረግ ወደኋላ አንልም። እኛ እስከምናምነው ድረስ መልሶ ገንዘቡን ወደ ህዝቡ መመለሱ መፍትሄም አይሆንም። ከዛም ውጭ ደግሞ የግዴታ በአንድ በኩል ፈረሰብን ማለት ሌላ መንገድ ማሰብ የለብንም ማለት አይደለም። እስካሁን ድረስ የሞከርነው ክልል ላይ ነው፣ ባህር ዳር ዩኒቨርሲቲ ላይ ነው። ከዚህ ቀጥለን ደግሞ ምናልባት በፌዴራል ደረጃም የማንቀርብበት የማንሞክርበት ምንም ምክንያት አይኖርም። የኛ እሳቢያ ነው። ዶክተር ሱራፌል እንደሚታወቀው አሁን በሚታዩት ነገሮች በእርግጥ አንድም የሙያተኞች ብቃት ማነስ ወይም ደግሞ እዚያ ያለው ቢሮክራሲ ቁልጡፍ አለመሆን ተዳምረው ችግሩ እየተባባሰ ሄደዋል። ከሳምንት በፊት ዶክተር ጌታቸው በባህርዳር ዩኒቨርስቲ የዚሁኑ ይህም በጭን መከላከል አስተባባሪ የሆኑት በኛ ፕሮግራም ቀርበው ሲናገሩም ያነሱት ነገር ቢኖር እነዚሁኑ ጉዳዮች ነው። ስለዚህ ይሄ መፍትሄ ካላገኘ በአካባቢ ጥበቃ ወይም ደግሞ ባለው በሌሎች አስተዳደራዊ ድጋፎች በአካባቢ ጥበቃ ዘንድ አንድ ዲፓርትመንት ነው፣ አሁን በእርግጥ አዲስ ሊቋቋም ነው። ከዛ አልፋችሁ በክልሉ ላሉት ፕሬዚደንት ወይም ደግሞ ለአስተዳዳሪው አካል ወይም የፖለቲካ መሪዎች ለሆኑትስ ይሄ ጉዳዩን ትኩረት ሰጥቶት እንዲፋጠን ግፊት ጫና ለማድረግ ሞክራችኋል እስካሁን? ከዛ ባሻገርስ ችግሩ ዘላቂ ነው እንደሚባለው በዚሁ እንቦጭ ባለፈው ዶክተር ጌታቸው እንደተነሱት ከነጨራሹ የሚጠፋ ነገር አይደለም። መቀነስ ይቻላል እንጂ ከናካቴው ማክሰም አይቻልም የሚል አታየን ያላቸውና ለረጅም ጊዜ ሊዘልቅ ይችላል። ሌላው ቀርቶ የተነሳው ነገር አርሶ አደሮቹን አንዱ ለመከላከል ገደብ ሊበጅለት ይገባል። በውሃ ዳር ራቅ ተብሎ በተወሰኑ ርቀት ላይ ብቻ ና ገበሬዎቹ ማረስ ሁሉ የሚገባቸው አሁን ግን አይደረግም። እነህ ትናንሽ ነገሮች ሁሉ የሚካወዱበት በእንቅስቃሴ ስለሆነ ከፍ ወዳለ ፖለቲከኞች ዘንድ መሄድ አለበለዚያም ደግሞ አማራጭ የሆኑ ሳይንቲስቶችን አፈ አልጎ ይህንን ችግር እገዛ ለማድረግ እሳቢያችው በእናንተ በኩል። እሺ፣ አመሰግናለሁ። ከአሁን በፊትም ለመጥቀስ እንደሞከር ነው እኛ ይህንን ችግር በዘላቂነት ሊፈታ ይችላል ብለን የምናምነው በባዮኮንትሮል ሜቶድ ወይም በስነ ህይወታዊ መከላከያ መንገድ ነው። እና ይሄንን መንገድ ዶክተር ሰለሞንም እንደጠቀሰው እዚህም ካሉ ተመራማሪዎች ጋር እየተባበርን መረጃዎችን እየተቀያየርን በተለያየ መልኩ ሊያግዙን የሚችሉበትን መንገድ እየፈለግን ስራችንን ወይም ግፊታችንን እንቀጥላለን ብለን እናስባለን። ከዚህም በተጨማሪ የተለያዩ ስብሰባዎቻችን ላይ ስናነሳው የቆየነ ነገር ነው። ይሄ ነገር ፖለቲካዊ የሚመስል ይዘትም ያለው ነው። በሀገር አቀፍ ደረጃ ኢግኖር የተደረገ ነገር ነው። በጣም ከሀገር አልፎ የአለም ሀብት የሆነ በጣም ትልቅ ሐይቅ ከአምስት ሚሊየን በላይ ህዝብ የሚያስተዳድር ሐይቅ በዚህ አይነት መልኩ ሲጠቃ ስታይና በሌሎች አለማት ደግሞ እንደዚህ አይነት አደገኛ አረሞች ምን ያክል ትኩረት ተሰጥቷቸው እንዴት መንግስት ለማጥፋት እንደሚታገል እንደሚታትር ስታይ በጣም ትክክል ያልሆነ አሰራር እንዳለ በደንብ ተረድተናል እና ይህንን ለዓለም አቀፉ ማህበረሰብ ማሳወቅ እንዳለብን የሀገራችን መንግስት ይህንን ነገር ገፍቶ ይህንን ነገር ለመከላከል ማድረግ የሚገባውን ኃላፊነት ካልተወጣ ዓለም አቀፉ ማህበረሰብ ማወቅ ያለበት ነገር እንደሆነ እና በሚዲያ በኩል ብዙ ስራ መስራት እንደምንችል በተለይም በውጭ አለም እንደመኖራችን በዚህም በኩል ብዙ መስራት እንደምንችል እናምናለን። ይህም በኤስቢኤስ እያደረግነው ያለነው ቃለምልልስ አንዱ ጅማሯችን ነው። ወደፊቱም ይቀጥላል ብለን እናምናለን እና ሚዲያ አንዱ ዋናው ትልቁ መሳሪያ ነው ብለን እናምናለን። ይህንን ነገር ገሃድ ለማውጣት እየተደረገ ያለውን ትክክል ያልሆነ ነገር እና ችግሩን ለመፍታት የተሻሉ ስራዎችን ለመስራት አንዱ በጣም ትልቅ ስራ መስራት የሚቻልበት መንገድ እሱ ነው ብለን እናምናለን። ሌላው መከተል ያለብንን መንገዶች በተመለከተ እኛ ቅድም እንደጠቀስኩት፣ በባህላዊ ይህን ባዮ ኮንትሮል ሜትድ ነው ለማገዝ ለማህበረሰቡም ቃል የገባ ነው። ከአለም አቀፉ ጣናን መልሶ ማቋቋም ድርጅት ጋር እየተነጋገርን ከባህርዳር ዩኒቨርሲቲም ጋር እየተነጋገርን ለመስራት ስንሞክር የቆየ ነው። እሱ ነገር በዘላቂነት መፍትሄው እሱ ነው ብለን እናምናለን። ኢኮኖሚካሊም ፊዚብል የሆነው መንገድ እሱ ነው ብለን እናምናለን። በሱ እንገፋበታለን። ከዚህ በተጨማሪ ግን ኢንቴግሬትድ የሆነ አፕሮች በሰው ሀይል ከመንቀል ጀምሮ በማሽን ማጨድ፣ ሁሉንም መንገዶች አቀናጀ አካሄድ ያስፈልጋል። እንደ ሾርት ተርም እና ሎንግ ተርም አፕሮች ብለን እናምናለን ና ሁሉንም በተቻለን አቅም ለማገዝ ና ተግባራዊ እንዲሆኑ በተለይ ደግሞ አሁን ከተቋቋመው ኢንስቲትዩት ጋር አብረን በመስራት ከኤምባሲው ጋር አብረን በመስራት መንግስት ባለስልጣናትን ፑሽ ለማድረግ በመሞከር ምንችለውን ያክል ፑሽ ለማድረግ እንሞክራለን ብለን ነው የምናስበው እንጂ በዚሁ አናቁም። በእርግጥ ቅድም ዶክተር ሰለሞንም አንስተዋል፣ በዶክተር አደራጀውም እንደዚሁ አንስተዋል። እንደሚታወቀው ምክትል ጠቅላይ ሚኒስትሩ ደመቀ መኮንንና ጠቅላይ ሚኒስትር አብይ አህመድ እዛ ቦታ ላይ ድረስ በፌዴራል ደረጃም ጭምር ይህንን መከላከል ለማድረግ ንግግሮች ተካሂደዋል። ኮሚቴ ተቋቁሟል። የቢሮክራሲ መስመሩ ተዘርግቷል። ያ እውን እስከሚሆን ረጅም ጊዜ ሊወስድ ይችላል ግን ክልሉ ባለበት አካባቢ በቀጥታ ለርዕሰ መስተዳድሩ ይህንን ነገር አቅርቦ ቀጥተኛ የሆነ ግፊት ለማድረግ ከዛም አልፎ ጠቅላይ ሚኒስትሩ ቢሮ ግጥ በፌዴራል ደረጃ የሚከወን ላይሆን ይችላል፣ በክልል ደረጃ ይሆናል እና ያንን ላይ ግፊት እንዲያሳድሩ ለማድረግ የእናንተ እንቅስቃሴ ከዚህ በኋላ ምን ይሆናል? በቀጥታ ሁለቱን ቢሮዎች ለማነጋገር እኔን ደማም ነው ያው ኢንፍሉዌንስ ማድረግ በምንችልባቸው መንገዶች ሁሉ ሙከራችንን እንቀጥላለን አሁን በተቋቋመ ኢንስቲትዩት በኩልም በኢምባሲውም በኩል እነዚህን አካላት አሁን ደግሞ የተሾሙት አዲሱ የክልሉ መስተዳደር ፕሬዚዳንት የተሻለ ነገር ይዘው ሊመጡ ይችላሉ ብለን ተስፋ በማድረግ እሳቸውንም እንደዚ በመቅረብ እንዳልከው በክልሉ ነው በዋናነት ስራው ሊሰራ የሚችለው። አሁን ብዙ ስራዎችንም ጣና የክልል ሀብት ስለሆነ ማንም ተነስቶ ሂዶ የፈለገውን ነገር ይዞ ሂዶ መስራት አይችልም እና ከክልሉ መንግስት ጋር ቀርቦ መስራት የግድ ነው። እሱን እናምንበታለን እና በተለያዩ መንገዶች ግንኙነት ለመፍጠር እንሞክራለን ከአዲሱ አስተዳደር ጋር ዶክተር ሰለሞን፣ እርግጥ እኛ በዚህ ዙሪያ ላይ እኔ እንደው አንዳንድ ጊዜ በጣም ኦፕቲሚስቲክ ሆንክ ብለህ ባትለኝ የማይፈታ ችግር አለ ብዬ አላምንም። ዶክተር እጀታቸው ሙሉ ለሙሉ ማጥፋት አንችልም አይነት ኢንተርቪው የሰጠውን አዳምጫለሁ። እምቦጭ በእኛ ሀገር ብቻ አይደለም የተከሰተው፣ አውስትራሊያ ላይ ነበረ፣ ኒውዚላንድ ላይም ነበር። አላሳ አመት ፈጅቶባቸዋል፣ ግን አጥፍተውታል፣ ተቆጣጥረውታል። አሁን የዛን አይነት ጅማሮ እያየን ነው። ራሱን የቻለ ቢሮ አቋቋሙ ተንቀሳቅሰው ነበር በዘመናቸው እኛም ጋር ያንን ቢሮ ማቋቋሙን ጀምረዋል። ግን እኔ አሁን የምጠብቀው ነገር ብዬ የማስበው በባህላችን በዘመቻ አይነት አሰራር እስካሁን ድረስ ያደግንበት የኖርንበት ዘመቻ ነው። ያንን አይነት መንገድ አሁንም የምንከተል ከሆነ አዎ አናሸንፈውም። የዘመቻ ሳይሆን የበሰለ የተጠና እቅድ ወጥቶለት ምን ማድረግ አለብን የሚለውን ፊት ለፊት ይዘን የምንቀርብ ከሆነ አሁን እንደምናየው ደግሞ የፖለቲካ ጨዋታ ያለው ነገር ተወግዶ የእውነተኛ ተግባር ምናልባት ሰዎች ጣናን የአንድ ክልል ሀብት ብቻ አድርገው ሊያዩት ይችላሉ። እንደ እውነቱ ከሆነ የምስራቅ አፍሪካ ሀብት ነው። ምን የሚባል ምን ዝናብ በዛ አካባቢ ላይ በብዛት ሊገኝ የሚችለው እንደነሱ አይነት ካሉ ታላላቅ ሀይቆች ነው። እና እነዚህን ማጣት ማለት ብዙ ነገራችንን የምናጣው። ስለዚህ ከፖለቲካም ከምንም አይነት ነገር ወጠን እቅድ አውጥተን የአንድ አመት፣ የሁለት የአምስት የአስር የሀያ የሰላሳ አመት እነዚህ እቅዶቻችንን ደግሞ ተመልሰን እያየናቸው ምን ያክል እየሄድን ነው አቀራረባችንን፣ የምንወስደውን ዳታ ሁሉ ምን ያክል እውነተኛ ነው የሚለውን እየገመገምን የምንሰራ ከሆነ የማንወጣው ነገር አይኖርም። በዚህ ሂደት አንተ ባነሳኸው ላይ አይደለም የክልሉን ባለስልጣናት ቀርቶ ጠቅላይ ሚኒስትሩንም ሁሉንም የማንቀርብበት የማናነጋግርበት አስፈላጊም ሆኖ ከተገኘ ደግሞ እኔ በሶሻል ሚዲያም ቢሆን ካምፓይን የማናደርግበት ምንም ምክንያት ይኖራል ብዬ አላስብ። ምክንያቱም ስነሳ ይሄ ፖለቲካ አይደለም፣ ሀብትነቱም ደግሞ የአንድ አካባቢ ብቻ አይደለም። አስፍተን አስብ መስራት ያለብን ነገር ነው። ስለዚህ እነዚህን ነገሮች ይዘን የማንሞክረው እያንዳንዱ አቅጣጫ የማንፈትሸው ነገር የለም እና ለዚህ ደግሞ ማንኛውንም ኢትዮጵያዊ የምጠይቀው ነገር ወይም ደግሞ በዚህ ጉዳይ ላይ ፍላጎቱ ያላቸውን ሰዎች ተስፋ ቆርጠን የምንተወው ነገር አይደለም። ሰዎች ሊያልፉ ይችላሉ፣ ግን ይሄ ከምንም ነገር በላይ ያለ ሀብታችን ነው እና ያንን ነገር አሸንፈን እስከምናቆምበት ድረስ አብረን ልንቆም አብረን ልንሰራ፣ ልንነሳ፣ ልንወድቅ፣ እስከምናሸንፍ ድረስ ጠንክረን ልንሰራበት ይገባል ብዬ አምናለሁ። ያንን ለማለት ፈልጌ ነው። አደራጀው አሁን እንደተነሳው በእርግጥ ጣና የአንድ ክልል ሀብት ብቻ ሳይሆን የጠቅላላ የሀገሪቱ የኢትዮጵያ የጋራ ሀብት ነው። ከዛም ባሻገር ይሄ የእንቦጭ ችግር ያለው በዚሁ በጣና ላይ ብቻ አይደለም፣ በሌሎችም ዘዋይ ጋምቤላ፣ አካባቢ በጠቅላላ ወደ አምስት ሌሎችም እንደዚሁ የተጠቁ ናቸው። ያ በሪፖርት ላይ ወጥቷል። ጠቅላይ ሚኒስትሩም ይህንኑ መግለጫ ሰጥተውበታል። ለዛም ነው በፌዴራል ደረጃ እንዲዋቀር የተደረገው። የእናን ጤና ለጣና አውስትሬሊያ፣ ወደፊትስ በፌዴራል ደረጃ ሊኖረው የሚችል ውጥኖቹ ምን ይሆናሉ? እንደ አገር ሌሎቹም ያው የኢትዮጵያ ቅርስ ስለሆኑ በዛ ላይም እንደዚሁ ተሳትፎ ለማድረግ ልክ እንደ ጣና ሁሉ ከዛ ባሻገርስ በዚህ አጋጣሚ በጣና ለጤና ዶክተር ኢልያስም ምን አይነት ጥሪ ልታስተላልፎ ትፈልጋላችሁ? መልዕክታችሁ ለፌዴራሉም ሆነ ለክልሉ ወይም ለአካባቢ ጥበቃ በጠቅላላ ላይ የሚመለከታቸው ወገኖች በሙሉ ምን ይሆናል? አመሰግናለሁ ካሳሁን፣ በጣም በጣም ጥሩ ነጥብ ነው ያነሳኸው። ጥሩ ነው ያልኩበት ምንድን ነው እኛ በጤና ለጣና ስንሰባሰብ አጋጣሚ ሆኖ የጣናን ችግር አንገብጋቢነት ታሳቢ በማድረግ ነው እንጂ የተለየ ሌላ ዓላማ ያለው። ምናልባት ከአሁን በፊት የጠፋው የሀሮማያ ሐይቅም ጉዳይ ቢሆን ተመሳሳይ እርምጃ እንወስድ ነበር በወቅቱ ተገኝተን እና ይሄ ጥያቄ ቀርቦልን ቢሆን ኖሮ አሁን ያለውን ስብስብ ተመሳሳይ እርምጃ መውሰድ እንችል ነበር። አሁንም ቢሆን ሌላ ቦታ ተመሳሳይ ሀገራዊ የሆነ ጉዳይ ቢነሳ ለዛ ምላሽ ለመስጠት ወደ ኋላ አንልም። ይህንንም በተመለከተ አብሮ መጥቀስ የምፈልገው ጉዳይ ምንድን ነው? ጥሪውን ያቀርበው ሜልበርን ውስጥ ለሚኖረው ኢትዮጵያዊ ጥሪውን ስናቀርብ ምንም የተለየ መስፈርት አልነበረና ማንኛውም ኢትዮጵያዊ እና ትውልድ ኢትዮጵያዊ የሆነ ስለ ሀገሩ የሚጨነቅ በጣና ጉዳይ ላይ ሊያግዘን ይገባል የሚልን ሀሳብ ዘ ነው የተነሳ ነው። ህብረተሰቡም ከሁሉም አቅጣጫ ከሁሉም አቅጣጫ ምንም ነገር ሳይለየው ነው መቶ የተሳተፈው። በሚያምር ሁኔታ ገንዘቡንም የሰጠን አይዟችሁ ያለን ያበረታታል። አሁንም ድረስ አሁንም ድረስ በተለያዩ አጋጣሚ እያገኘን የምናናገራቸው ዘር፣ ሃይማኖት ምንም ነገር ሳይገድባቸው ሁላቸውም አይዟችሁ፣ በርቱ፣ የሚቻላቸውን አድርጉ፣ እኛ ምትፈልጉ እናግዛለን የሚል ምላሽ ነው የተሰጠን። በዚህ አጋጣሚ በዚህ ሂደት ውስጥ ሁኔታ ያገዙንን፣ ያበረታቱን የሜልበርን ኢትዮጵያውያንና ትውልድ ኢትዮጵያውያኖች ማመስገን እንፈልጋለሁ። ወደ ሌሎች አካባቢዎችን የተመለከተ እርምጃዎችን ምን ማድረግ ትችላላችሁ? በፌዴራልስ፣ በተለያዩ ክልሎች ደረጃስ ምን እርምጃ ልትወስዱ ትችላላችሁ? አልከውን ጥያቄ ኦነስቱ፣ እኛ ለመመለስ የመጀመሪያው ነገር ካሳሁን፣ እኛ ስንነሳ በእንደዚህ አይነት ጉዳዮች ላይ አጋዥ እንሆናለን የሚል ነው እንጂ ግንባር ቀደም ሚና እንጫወታለን የሚል ሃሳብ ያልነበረን። ምክንያቱም የምንኖረው ከኢትዮጵያ ውጭ ነው። የተለያየ አይነት ኃላፊነት አለብን ሁላችንም። እንደገና ደግሞ ይህን ጉዳይ በዋናነት ይዞ የሚንቀሳቀስ አካል ስለሚኖር እነሱ ስራውን ይሰራሉ፣ እኛ ግን በምንችለው በሀሳብና በገንዘብ እናግዛለን የሚል ነበር ነገሩ። አሁን ስናየው ትንሽ ተገላቢጦች ነው የሚመስለው። እና አንዴ ደግሞ በጉዳዩ ስንገባበት እረፍት ነው የሚነሳን። እንዴት እንዲሆናል እያየ ነው ጣና ሊጠፋ ነው የሚል እሳቤ እያደረብን፣ በገንዘብም ከመጣት ባለፈ ሌሎች ነገሮችንም እንዴት ማገዝ እንችላለን የሚለውን ስላሰብን ነው ከተለያዩ ተቋማቶች ጋር መገናኘት መነጋገር የጀመርነው። ወደ ኤምባሲውም አንድ የቡድናችን አባል የሆነ ሰው አማካይነት ተከታታይ ግንኙነቶችን ማድረግ ጀምረን የነበረው። ስለዚህ የጣና ጉዳይ በእኛ እምነት በእኛ እሳቤ የክልል ጉዳይ ብቻ አይደለም የሀገርም የኢትዮጵያን ጉዳይ ብቻ አይደለም። በነገራችን ላይ ጣና የአፍሪካ የዓለም የዓለም ሀብት ነው። ምክንያቱም አሁን ባለው ሁኔታ ኢትዮጵያ ሀምሳ ፐርሰንት የሚሆን አመታዊ ዝናቧ የምታገኘው ከጣና በሚነሳ ከጣና የቫፖሬስ በሚያደርግ የውሃ አማካኝነት ነው የሚል ሳይንሳዊ ኢታዎች ነው ያሉ። እንደገና ደግሞ ጣና በኢትዮጵያ ትልቁ ሀይቅ ነው። በአፍሪካ ሁለተኛው ማለት ነው። ስለዚህ የአፍሪካ ሀብት ነው። የኢትዮጵያ ሀብትነቱ ምንም አያጠራጠረም እንጂ የአንድ ክልል የአንድ አካባቢ አይደለም ማለት ነው። እና የክልል መንግስትም የፌዴራል መንግስትም እንኳን አቅሙ እያለ እንኳን ህዝቡ ተነሳሹ ነው። እኔ ባህርዳር በሄድኩበት አጋጣሚ በመንገድ ታክሲ ላይ ሁሉ ሰው ስለ ጣና ሲቆጭ ሰማዋል። ፌዴራል መንግስቱም የኔ ነው ብሎ እንደ ፕራዮሪቲ አይቱት ማለት ነው። ችግኝ ከመተከል ያልተናነሰ ወይም ደግሞ አንድ ሁለት ፕሮጀክቶችን ከመስራት ያላነሰ ቅድሚያ ሊሰጠ የሚገባ ጉዳይ ነው። ምናልባትም ካላጋነንኩት ከህዳሴው ግድብ መገንባት በላይ ሁሉ ነው ብዬ ነው ማስበው የጣና ጉዳይ ምክንያቱም ጣና ከደረቀ ስለ ግድብ ስለ ውሃ ማውራት የሚቻል አይደለም ጣና ደግሞ ሊደርቅ እንደሚችል ምንም አጠራጣሪ ነገር አይደለም እርምጃ ስ ካልተወሰደ ስለዚህ ፌዴራል መንግስት ፕራዮሪቲ ሊሰጠ ይገባል እኛም በአገሩ እንደሚወድ ትውልድ ኢትዮጵያዊ እንደሆነ ዲያስፖራ በምንችለው መጠን በፌዴራል መንግስት ሆነ በክልል መንግስት በምንችለው ማለት ነው ኦቨር ፕሮሚስ አናደርግም ግን በተለያዩ መንገዶች እነሱ ለማግኘትና ጫና ለመፍጠር እንሞክራለን ወደኋላ አንልም ከኛ ጋር ደግሞ አሜሪካ የሚገኘው የግሎባል ኮአሊሽን ፎር ዘ ሪስቶሬሽን ኦፍ ሌክ ጣና የሚባሉ ተቋም ግብረሰናይ ድርጅት እነሱ የሚያግዙናል። አሁን ሶሎሞንም ስራፊልም እንደጠቀሱት አዲስ ኤጀንሲ ተቋቁመዋል። አዲስ ሰው ተሹመዋል። ክልሉ አዲስ ፕሬዚዳንት አለው። ምንም እንኳን እኛ ከፖለቲከኞቹ ጋር እችና እንሰራለን ባንልም፣ ግን ስራው የሚሰራው ዞሮ ዞሮ በፖለቲከኞቹ በመንግስት ባለስልጣናት አማካኝነት እና በነሱ ፈቃድ በነሱ ብሌሲንግ ስለሆነ እነሱ ላይ ጫናት ለማሳደር እንሞክራለን። አዲሱ ተስፋችን እኛ አሁን ያ ነው። ስለዚህ ሜልበርን ውስጥ የሚኖረው ገንዘቡንም የሰጠን ምን ደረጃ ደረሳችሁ፣ እንዴት ናችሁ የሚልን ማህበረሰብ ይህንን ግምት ውስጥ እንዲያስገባለን። ገንዘቡ ከገባበት ጀምሮ ኢብን ለስራ ማስኬጃ አንዲት ብር አልወጣቸው የገባ እንጂ የወጣ አካውንት ላይ ገንዘብ የለም። ኮርስ በተለያየ ጊዜ የመጡ ገንዘቦች ተጨምረዋል። ኢንተረስት ይጨምረዋል። እና ለማረጋገጥ የምፈልገው ነገር ምንድን ነው ያለው ሰው በእርግጠኝነት የሰጣችኋት አምስት ሳንቲም ሳትጎል አካውንት ላይ ያለች። አሁንም ደግሞ ልክ እስካሁን እንዳደረግነው በቀጣይም ደግሞ ሪስፖንሲብል በሆነ ኃላፊነት ባለበት መንገድ የተዋጣው ገንዘብ ለታለመለት ዓላማ እንዲሆን እናደርጋለን። እስካሁንም እሱን ነው ለማድረግ እየሞከርን ያለ ነው። አሁንም ቢሆን አምነንበት ይሄ ስራ እየተሰራ ነው ብለን ስናስብ ያንን ገንዘብ እንለቃለን። የተሰራውን ስራ ደግሞ በሪፖርት መልኩ እናቀርባለን። ሊጠይቀን የሚፈልግ ሰው፣ ሀሳብ ሊያነሳ የሚችል ሰው ግን በማንኛውም ሰዓት የፌስቡክ አካውንት አለን፣ ስልካችንም እኛንም ታቁናላችሁ ለማለት ነው። ግን የተለያዩ መንግስት አካላቶችም ጋር ወይም ደግሞ የተለያዩ ተቋማቶች ጋር ልናደርግ የምንችለውን ነገር ወደ ኋላ አንልም፣ የምንችለውን ሁሉ እናደርጋለን። አጋዥነት ማለት ነው። አመሰግናለሁ። ጥሪውን ለፌዴራል መንግስቱና ለክልል መንግስቱ እዚ አጋጣሚ ወይም ሰላሳ ሺ ዶላራችንን ተቀበሉን ነ ቤተሰብ ምን ይለናል? ጥሩ ፖይንት ነው። እባካችሁን የጣና ጉዳይ አንገብጋቢነቱን ተረዱልን። እኛም ጋር ይህንን አንገብጋቢ ችግር ለመቅረፍ ለሚደረገው ገዛ እጃችን ላይ ያለው ሰላሳ ሶስት ሺ አምስት መቶ ሰላሳ ስድስት ብር በአግባቡ ለሚውል ፕሮጀክት በአግባቡ ለሚሰራበት ስራ ለመልቀቅ ወደ ኋላ ሳንል ፈቃደኞች ነን፣ ምንም ሳናመነታ እና እባካችሁን፣ የጣናን ጉዳይ የእኛ ጉዳይ ነው ብላችሁ ውሰዱ። ለዛ ለሚያስፈልገው ስራችሁ ደግሞ ፈቃደኛ የሆኑ ኢትዮጵያዎች አውስትራሊያ ኢትዮጵያ አውስትራሊያ የሚሰጡት ገንዘብ እጃችን ላይ አለ። እሱን እጃችን ላይ እንዲወጣ አድርጉልን። ኦፍኮርስ እኛም በጣም ነው የምንጨነቀው። ይሄ ብር እኛ አካውንት ውስጥ መቀመጡ እረፍት ነው የነሳን እና፣ ይሄንን የክልል መንግስ- የፌዴራልን መንግስቶች በጣና ጉዳይ ላይ ይሰራሉ የምትሉ በካሶውን በኩል በኤስቢኤስ በኩል ወይም እኛን በቀጥታ በማግኘት ልታነጋግሩን ሙሉ ፈቃደኛ ሆነን ገንዘቡን ለመልቀቅ እንችላለን። ዶክተር ሱራፌል በዋናነት ይሄ ታሪካዊ ክስተት ነው፣ መጥፎም ቢሆን። በዚህ ታሪካዊ ክስተት ግን ጥሩ አሻራ አሳርፎ ማለፍ የሚችሉበት ስለሆነ ፖለቲከኞቻችን ይህንን የፖለቲካ ፉክክራቸውን ወይም በጣም ከዚህ ላነሱት ጥቃቅን ነገሮች ቅድሚያ እየሰጡ ጊዜውን ከሚያሳልፉት በዚህ ባገኙት አጋጣሚ ታሪክ ሰርተው እንዲያልፉ ነው አደራ ልላቸው የምፈልገው። ዶክተር ሰለሞንስ የእኔም አደራ ተመሳሳይ ነው። ምክንያቱም አንዳንድ ጊዜ በህይወታችን ውስጥ የሆነ ስልጣን ስልጣን ተሰጥቶ ስትቀመጥ ስምህን ልታስጠራበት የምትችል የምትፈልገው ነገር ሰርተህ ማለፍ ያስፈልግሃል እና በተለያየ አጋጣሚ በተለይም ደግሞ በዚህ ዘመን ለእኛ ለኢትዮጵያውያን አንዱ ትግል ሆኖ የቀረበው ይሄ ነው እና ይህንን በድል መወጣት ራሱን የቻለ ትልቅ ስም ተክሎ ማለፍ ነው እና እኔ አሁን በተለይ አካባቢ ጥበቃ አካባቢ የማያቸው ሰዎች ወርቃማ እድል አመለጣቸው ብዬ ነው የማስበው። ምክንያቱም ሁላችንም እናልፋለን፣ ግን በተሰጠን ቦታ ላይ የሚረባ ነገር ሰርተን ያንን እንደ ማለፍ ያለ ጥሩ ስም የሚያሰጥ ነገርና በታሪክም የሚያኮራ ነገር አለ ብዬ አላምንም። የእኛ ገንዘብ ትንሽ ነች፣ ያንን ግን ለማድረግ ትልቁ ነገር አላማችን የተነሳንበትንና ስራችንን በእውነት ሰርተን በደሀ ህብረተሰባችን ላይ የመጣውን ትልቅ ችግር እንግፈፍ እነስራ፣ ከምንም ነገር በላይ ደግሞ የፖለቲካም ሆነ የሹመት ባለስልጣናት በዚህ ጉዳይ ላይ መስራት የሚገባችሁን ስራ ሰርታችሁ የታሪክ አደራችሁን ብትወጡና ከታሪክ ተወቃሽነት ብትተርፉ መልካም ነው ብዬ ለማሳሰብ እፈልጋለሁ። አመሰግናለሁ። ዶክተር አደራጀው ታክሎ የጤና ለጣና አውስትሬሊያ ሰብሳቢ፣ ዶክተር ሱራፌ ልመላኩ የጤና ለጣና አውስትሬሊያ ጸሐፊ፣ እንዲሁም ዶክተር ሰለሞን ዋሲሁን የጤና ለጣና አውስትሬሊያ አቃቤ ነዋይ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር።